ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ዕድሜያቸው ከ65 በላይ የሆኑ ሰዎችን የአስትራዜኒካ ኮሮና ቫይረስ ክትባት መከተብ አወዛጋቢ ሆኗል። የኒው ሳውዝ ዌልስ ጤና ሚኒስቴር የመጀመሪያዎቹ የኮሮና ቫይረስ ክትባቶች የሚሰጡባቸውን 11 ሆስፒታሎች ይፋ አደረገ። የሚሉት እምባር ቀደም ርዕሰ ዜናዎቻችን ናቸው። ጀርመን ዕድሜያቸው ከ65 ዓመት በላይ ለሆኑ ግለሰቦች አስራ ዜኔካ ክትባት መሰጠቱ አስተማማኝ እንዳልሆነ በማስጠንቀቋ የአውስትሬልያ ክትባት አሰጣጥ ላይ ስጋትን ፈጥሯል። የጀርመን ክትባት ኮሚቴ ዕድሜያቸው ከ65 ዓመት በላይ ለሆኑ ሰዎች የአስራ ዜኔካ ክትባትን ለመስጠት አስተማማኝነቱን የሚያረጋግጥ በቂ ዳታ እንደሌለ ሲገልጥ፣ የእንግሊዝ ደረጃ መዳቢ በበኩሉ ግና ክትባቱ አስተማማኝ ነው ሲል ገልጧል። የአውስትሬሊያ ባለስልጣናት የአስትራ ዜኒካ ክትባት ጥቅም ላይ እንዲውል ከመወሰናቸው በፊት ዳታዎችን እየመረመሩ ይገኛሉ። ይሁንና አውስትሬሊያ ቀድማ ሜልበርን ከሚገኘው ሲኤስኤል ላቦራቶሪ ከ50 ሚሊዮን በላይ የክትባቶች ግዥን አዛለች። የአገር ውስጥ ጉዳዮች ሚኒስትር ፒተር ዳተን አውስትራሊያውያን በፈዋሽ ቁሶች አስተዳደር ቲጂኤ አመኔታን እንዲያሳድሩ ሲያበረታቱ፣ ወሳኝ የሆነ ውሳኔ ላይ ከመድረሴ በፊት ከጀርመን ተጨማሪ መረጃ እስኪመጣ ድረስ ጠብቃለሁ። የአውስትራሊያን ሕዝብ ጤና ለአደጋ ተጋላጭነት የሚያደርግ ውሳኔ ላይ አንደርስም። መንግስት ይህን ማረጋገጫ ይሰጣል። ይህን የምንከውነው ከቲጂኤ የአውስትራሊያውያን ሳይንቲስቶችና ዶክተሮች የሚመጡ ምርጥ ምክሮችን በመከተል ነው። እናም ሰዎች በዚያ ይረጋጋሉ ብዬ አስባለሁ ብለዋል። የአስትራዜኒካ ክትባት እንግሊዝ ውስጥ በስፋት ለአረጋውያን ክትባት መዋሉን ተከትሎ ጠቅላይ ሚኒስትር ቦሪስ ጆንሰን በኦክስፎርድ ዩኒቨርሲቲ የተዘጋጀው ክትባት ዕድሜያቸው ከ65 በላይ ለሆኑ ሰዎች በጣምን ጥሩና ከፍተኛ ደረጃ የመከላከል አቅም ያለው ውጤት ያለው እንደሆነ በመናገር ለክትባቱ ድጋፋቸውን ሰጥተዋል። የኒው ሳውዝ ዌልስ ጤና ሚኒስቴር የመጀመሪያዎቹ ኮሮና ቫይረስ ክትባቶች የሚሰጡባቸውን 11 ሆስፒታሎች ይፋ አድርጓል። ክትባቱ የሚጀምረው በሚቀጥለው ወርሃ ፌብርዋሪ ሲሆን በቀዳሚነት የሲድኒ ሮያል ፕሪንስ አልፈርድ፣ ዌስትሜድና ሊቨርፑል ሆስፒታሎች ክትባቶቹን ይሰጣሉ። ቀጥሎም በሆንስቢ፣ ሴንት ጆርጅ፣ ኒፒን፣ ኒውካስል፣ ውሎንጎንግ፣ ኮፍስ ሃርበር፣ ዳቦና ዋጋ ዋጋ ሆስፒታሎች ክትባቶቹን ይሰጣሉ። የክትባቱን አቅርቦቶች ተመርኩዞም ሌሎች ተጨማሪ ክትባት መስጫ ማዕከላት ሊሰየሙ ይችላሉ። ኒው ሳውዝ ዌልስ ባለፉት 11 ተከታታይ ቀናት አንድም በኮሮና ቫይረስ የተጠቃሰው አላስመዘገበችም በሌላ በኩል የቪክቶሪያ መንግስት በኒው ሳውዝ ዌልስ ላይ ዘግቶ የነበረውን የወሰን ጉዞ ገደብ ከዛሬ ጃንዋሪ 29 ከምሽቱ 6 ሰዓት ጀምሮ አንስቷል። የካምበርላንድ ክፍለ ከተማ የጉዞ ፈቃድ ስርዓት ከቀይ ወደ ብርቱካንማ በመለወጡ የጉዞ ፈቃድ ፎርም በመሙላት ከኒው ሳውዝ ዌልስ ወደ ቪክቶሪያ መዝለቅ እንዲችሉ ተደርጓል። እንዲሁም በርካታ የግሬተር ሲድኒ ዞኖች ከብርቱካንማ ወደ አረንጓዴ ዞንነት ተቀይረዋል። ታዝማኒያም በበኩሏ በግሬተር ሲድኒ ላይ ጥላ የነበረውን የጉዞ ገደብ ከጃንዋሪ 31 ጀምሮ ታነሳለች። ይህ ውሳኔም ታዝማኒያ በሯን ለመላው የአውስትሬሊያ ተጓዦች ክፍት ያደረገች ክፍለ ሀገር አድርጓታል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትሬሊያ ዶላር 76 የአሜሪካ ሳንቲም ይሸረፋል። አንድ የአውስትሬሊያ ዶላር 29 ኢትዮጵያ ብር ከ89 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐያማ ሆኖ ይውላል፤ ዝቅተኛ 18፣ ከፍተኛ 35። አድላይድ በከፊል ደመናማ ይሆናል፤ ዝቅተኛ 17፣ ከፍተኛ 26። ሜልበርን ብራ ይሆናል፤ ዝቅተኛ 18፣ ከፍተኛ 24። ሆባርት ብራ ይሆናል። ዝቅተኛ 16 ከፍተኛ 25። ካምብራ ብራ ይሆናል። ዝቅተኛ 14 ከፍተኛ 28። ሲድኒ ላይ ካፋ ይችላል። ዝቅተኛ 21 ከፍተኛ 29። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 22 ከፍተኛ 30። ዳርዊን ዝናብ ይጥላል። ዝቅተኛ 25 ከፍተኛ 30። አዲስ አበባ ፀሐያማ ሆኖ ይውላል። ዝቅተኛ ሰባት ከፍተኛ 25። ዜናውን ከማጠቃላችን በፊት ረዕሰ ዜናዎቹን ደግመን እናሰማለን ዕድሜያቸው ከ65 በላይ የሆኑ ሰዎችን የአስራ ዜኒካ ኮሮና ቫይረስ ክትባት መከተብ አወዛጋቢ ሆኗል የኒው ሳውዝ ዌልስ ጤና ሚኒስቴር የመጀመሪያዎቹ የኮሮና ቫይረስ ክትባቶች የሚሰጡባቸውን 11 ሆስፒታሎች ይፋ አድርጓል የሚሉት ግንባር ቀደም ረዕሰ ዜናዎቻችን ነበሩ